መዝናኛ ኧረ ተው ፈጣሪ ጎንበስ ብለህ እያት ኢትዮጵያ ላንዳፍታ። እምባ እየተራጨን አድነን እያልን አምላክ ሆይ አምላክ ሆይ ብለን እየጮህን መታገስ ቢያቅተን ፈራጅ እኛው ሆንን። ፍርድህን ሳትሰጠን ፍርድህን ወሰድን። ፈራጅኛው ሆን ከተሰኘው ሀና ወንድም ስሻ ካቀረበችልን ግጥም በመጠኑ የተወሰደውን ነበር የሰማችሁት። ሃና የዛሬ እንግዳችን ናት። አብራችሁን ቆዩ። ሀና ወንድምስሻ ጀርመን የምትኖር ባለትዳርና የሁለት ልጆች እናት ናት። ኑሮዋን እዚህ ጀርመን ካደረገች አምስት ዓመት አስቆጠረች። ኢትዮጵያ እያለች በጋዜጠኝነት ትሰራ ነበረ። ከቅርብ ዓመታት ወዲህ ግጥሞቿን አንብባ ልቦወለዶቿንና እውነተኛ ታሪኮቿን ተርካና አቀናብራ በዩቲዩብ እንደዚሁም በፌስቡክ ላይ ታወጣለች። ሃና እንደምትለው በአሁኑ ጊዜ የፌስቡክ ተከታዮቿ ቁጥር ከፍተኛ ነው። ይህ ደግሞ ይበልጥ እንድትጽፍ እያበረታታት ነው። በፌስቡክ እንግዲህ ሰማንያ ሺህ አካባቢ ኦልሞስት ካሉኝ ጓደኞቼ ጋር የምንተዋወቀው በግጥም ነው ግጥምና ሌሎች የስነ ጽሁፍ ስራዎችን ጽፋለሁ ሰራለሁ ያው ብዙዎች ይከታተሉታል መጀመሪያ የራሴ ፌስቡክ ላይ ነበር የምሰራቸውን ግጥሞች ፖስት ማድረገው ከዛ በኋላ ዩቲዩብ ላይ ያው ሰዎች ፖስት ያደርጓቸዋል በዛ በዛ ሰዎች ግጥሞቹን ላይክ ፔጅን ብከፍትና ግጥሞቼን እዛ ላይ ፖስት አድርጌ ሰዎች መከታተል እንደሚፈልጉ ነገሩኝ ያው ከዛ በኋላ ያው ለራሴ ያልኳቸው ግጥሞች እንግዲህ እዚህ ደርሰው ብዙ ሰው ይወዳቸዋል፣ ያው ይከታተላቸዋል። ሁልጊዜ እንግዲህ ከአንቺ ተከታዮችሽ ግጥም ይጠብቃሉ ማለት ነው። እንግዲህ ያው ሰባ ዘጠኝ ሺ ሰማንያ ሺ በ እንግዲህ ይህ ሁሉ ሰው ያው በእነሱ መሀል ላይ ነው ያለሽው እና የሁሉንም አስተያየት እየተቀበልሽ በጣም እንድጽፍ አደረጉኝ። ተወልዳ ያደገችው የአንደኛና የሁለተኛ ደረጃ ትምህርቷንም የተከታተለችው ከአዲስ አበባ 180 ኪሎ ሜትር ርቀት ላይ በሚገኘው በመራ ቤቴ ነው። ሀና ወደ ስነ ጽሑፍ ማዘንበል የጀመረችው የአንደኛ ደረጃ ተማሪ ሳለች አንስቶ ነው። በዚህ ዝንባሌዋ ለመግፋቷም አስተማሪዋ ትልቅ አስተዋጽኦ ማድረጋቸውን ትናገራለች። መጽሐፍ የጀመርኩት እዛ በትምህርት ቤት ሚኒ ሚዲያ ነው። ፍላጎቱም ስለነበረኝ እዛ ሆኜ አዲስ አበባ፣ ኢትዮጵያ ሬዲዮ ፋና ላይ እየላኩኝ ፖስታ እንግዲህ በአንድ ወርም በሁለት ወር የሚድረስ እየላኩኝ እዛ ይቀርብልኝ ነበረኝ። ድራማ ሁሉ ልክ ነበር ሬዲዮ ላይ ና ተከታታይ ሁለት ሳምንት ሶስት ሳምንት አጫጭር ልብ ወለዶች ሁሉ ይቀርቡልኝ ነበር። አንደኛ ደረጃ ትምህርት ቤት እንዳለው የአማርኛ መምህሬ ዳንኤል አምቤ ይባላል። በሱ ምክንያት ነው እሱ ዘውትር እንድጽፍ ያደረገኝ ነበረና እሱ የጻፍኳቸውን ጽሁፎች በደንብ አይቶ የሚጨማምሮበት እኔ ራሴ እያነበብኩኝ በሳምንት አንድ ቀን ሐሙስ ሐሙስ አስታውሳለሁ። የሚኒ ሚዲያ ዝግጅት ነበረ እና ሁሌ አቀርብ ነበር እዛ ላይ ግጥም። ከዛም ዝንባሌ ተነሳ ነው ወደ ጋዜጠኝነት ሙያም እንድገባ የቻልኩት የስነ ጽሁፍ ትምህርትን ለመማር ብዬ ነው ወደ ጋዜጠኝነት ሙያም በዛው ገብቼ ነበረውና በቃ ተፈጥሮ ነው። ቤት ውስጥ ምን ያህል ነጻነት ነበረ፣ ይበልጥ ስነ ጽሁፉ ግጥሙ ላይ እንድታተኩሪ ተማሪ በነበርሽበት ጊዜ የራስሽን ህይወት መምራት ከመጀመርሽ በፊት ቤተሰብ አካባቢ የሚሰጡሽ አስተያየቶች ነበሩ? ምናልባት አባትሽ፣ እናትሽ ወይንም እህት ወንድሞችሽ ምን ይሉሽ ነበረ? አባቴ የመጀመሪያ እኔ ልኬ በሬዲዮ ፋና ስሜ ሲጠራ ነው። በቃ ከዛ በኋላ በርቺ ማለት የጀመረው ማለት ነው። ያው በሬ- ሬዲዮ ተከታታይ ነው እሱ እኔ ዶቼ ቬለን የምማውቀው እዛ። እንግዲህ ክፍለ ሀገር ሆነሽ፣ ያው ሬዲዮ ተሻምተን ነው አንድ ላይ ተሰብስበን የምናዳምጥ የነበረው። እንደዛ ዛ አይነት ህይወት ነው ያሳለፍነው እና ያቺ ስሜ ስለተጠራች ከዛ ጊዜ በኋላ በቃ በርቼ ጻፊ ይለኛል። ከዛ በፊት አይ ከዛ ጊዜ በፊት ወደ ጥናት ግቡ ስንባል አሁን የማጠና መስዬ እጠፋለሁ፣ ደርሶ እጠፋለሁ ጎንበስ ብዬ። በምን ወቅት ላይ ነው ለመግጠም የምትነሳሽው? ወደ ትምህርት ዓለም ወደ ስራ ዓለም ስገባ ብቸኝ ነበር የምኖር የነበረው። ያው ከቤተሰብ ወጥተሽ ርቃሽ ስትሄጂ ስለ ብቸኝነት ብቻሽን ስትኖሪ ቤት ውስጥ ማታ ስገባ ብቻዬን በመሆንበት ጊዜ ነው ብዙ ብዙ ጊዜ የምጽፉ የነበረው ብቻዬን ቁጭ ስለምል ብዙ ሰዓትም ስለነበረኝ ለራሴ ብዬ የምጽፋቸው ግጥሞች አሉ። በብቸኝነት ህይወት ላይ በነበርኩበት ሰዓት ላይ የሰራሁት ግጥም ነው። አላጋጥማለኝ ለእኔነቴ ክብር፣ ስለማንነቴ አውቆ የመልስ የሚሰጥ የለም በህይወቴ፣ የራሴ የምለው ግማሽ አካላቴ ወዴት ይሆን ያለው፣ ይጠብቃል ቤቴ ብቻዬን የምኖር ጠፍቶብኝ አፍቃሪ በክብር የምኖር ለፍቶ ጥሩ አዳሪ፣ ለሰው ደግ አሳቢ ለፍቅር ዘማሪ፣ እንዴት ታዲያ ልጣ የቤቴን አድማቂ የውስጤን መካሪ፣ ለልጆቼ አባት ለትዳሬ አጋር ብርታት፣ የሚሆነኝ ህይወቴ የምሰጠው ህይወቱ የሚሰጠኝ፣ በደስታም በሀዘን መቼም ማይለየኝ። ኧረ እኔስ አላውቅም አላጋጥማለኝ፣ እውነተኛ አጋሬን የህይወቴን ክፋይ፣ እስካገኘው ድረስ ቢርቅ እንደ ሰማይ፣ ቆሞ ቀር ልባል እሱ ይሻለኛል። ከታገሱት ያልፋል ሁሉም ይሻለኛል ገብቶ የሚወጣው ምን ያደርግልኛል ከብቸኝነት ከተላቀቅሽ ምን ያህል ጊዜ ሆነሽ አሁን አሁን ስምንት አመት ሆነኝ ከዛ በኋላ ለረጅም ጊዜ መጻፍ አቁሜ ነበር። ያው ስራ ላይ ያለሁኝ ለስድስት ዓመት እዛ አዲስ አበባ ነበር ፎርቹን ጋዜጣ ላይ ነበር የምሰራው፣ ና እዛ አካባቢ ላይ ያለው ብዙ ጊዜ ለረጅም ጊዜ ምንም አጻፍኩም ማለት ትችላለሽ። የፎርቹን ጋዜጣ ባለቤት አቶ ታምራት ገብረ ጊዮርጊስ ነው። ታምራት ነው ከትምህርት በላይ ያስተማረኝ ማለት ትችላለሽ። ፎርቹን ነው ብዙ እውቀቶችን ያገኘው። ስለዚህ ያው ለምጽፋቸውም ነገሮች ገጣሚ ብቻ ሳትሆኚ ጋዜጠኛም ነሽ። ወደ ጋዜጠኝነቱ ከገባሽ በኋላ መቅጠም አቁመሽ ነበረ? እዚህ ከመጣሽ በኋላ በፊቱ ቀጠልሽ ወይስ ምን ለውጥ ነበረ? ከወጣሽ በኋላ ነው። የሀገርሽ ናፍቆቱም ሀገርሽ ላይ የሚሰማውም ነገር ብዙ ነገር ስላለ ብዙ ትኩረት ሰጥቼ የሀገርና ወገናዊ ጽሁፎችን መጻፍ የጀመርኩት አሁን እዚህ ከመጣው በኋላ ነው። ጀርመን ለመግጠም ይመቻል፣ ከልጅ ጋር አይመችም ግን በቃ ይሄን ያክል ሰዎች የኔን ግጥም እንግዲህ ከወደዱልኝ እውነት አስተያየታቸው ብዙ ሰዎች ደግሞ በሚሰጡኝ አስተያየት ነው እኔ ራሴን ያሻሻልኩት። የሚገርምሽ ባለችኛ ሰዓት እንግዲህ ልጆቼን በትርፍ ሰዓት እንግዲህ ባለቤቴንም አንዳንዴ ራሴን በራሴ ነው ምቀርጸው ያዝልኝ ብዬ በመግባት ለሀያ ደቂቃ ለሰላሳ ደቂቃ ያቺን ግጥም ልጆቼ ከተኙ በኋላ ነው ምጽፈው። ሰው ከወደደው ደግሞ ካለሽ ነገር ላይ እውቀትሽ እየጨመረ ከሄደ በነጻ የሚገኝ እውቀት ነው እና እንደዚህ እያረኩኝ እጽፋለሁ። ከምታቀርቢያቸው ግጥሞች መካከል እንደው ብዙ ተከታይ ያገኘሽበት ወይም ብዙ አድናቂ ያፈራሽበት የትኛው ነው? ሳቄ ማንሰረቀኝ የሚል ግጥም አለ። ሳቄ ማንሰረቀኝ ነው። ሳቄ ማንሰረቀኝ ብዙ ሰው በቃ ሲስቅ አታይም። እኔ እዚህ ሀገር ማለት ነው የሚያስቅ ነገርም እያለ ማስቅበት አጋጣሚ አለ እና ከእኔም እኔ እዚህ ከመጣሁ በኋላ ሳቅ ይጠፋል ወይ ሳቅም ይሰረቃል ወይ? ብዙ ሰው ደግሞ አንኳኳሽ እኔ ጋር መተሽ አንኳኳሽ፣ የእውነት እኔም ሳቅ ጠፍቶብኛል። ሳቄ ማንሰረቀኝ ሳቅ እንደሚሰረቅ አናቅም ነበር ይላሉና በጣም ብዙ በጣም ብዙ ሺህ ህዝብ ነው ዩቲዩብ ላይ የሚያዩት ሰውን ፖስት አድርጎታል። እሱን ሳቂን ማንሰረቀኝ ብዙ ሰው ወዶታል። ሳቂን ማንሰረቀኝ ለምን እከፋለሁ? ለምን እሳዝናለሁ? ሳቂን ተሰርቄ እንዴት እኖራለሁ? ሳቅም ይሰረቃል ቀልብም ይነጠቃል። በሉ መልሱልኝ ተዌ ልኑርበት፣ ተመስገን እያልኩኝ ምን ቢከፋኝ፣ እኔ ብሆን ሆደ ባሻ ምን ቢከፋኝ፣ ብዙ ባይኖረኝ መድረሻ ሳቄ ግን ሆኖኛል የውስጤን መካሻ ከሰው መሃል ቆሜ እንዳልሆን ፈዛዛ። ሳቄ ያነቃኛል በደስታ ይለዛ። ቀልቤን ማን ወሰደው? ሳቄን ማን ሰረቀኝ? ከቶም ንብረት የለኝ ከቶም ሀብት የሌለኝ እሱ ነው የቀረኝ። ቢከፋኝ ቢደላኝ የውስጤን አውቃለሁ። ሁልጊዜ በሳቄ እረፍት አገኛለሁ። ቢደላኝ ባይደላኝ መሳቅ ሆኖ አመሌ ከሰው ያውለኛል ተቀብሮ በደሌ ሆዴ ቢጎድል እንኳን ጥርሴ ያጽናናኛል። የሆዴን በሆዴ ያዝ ያደርግልኛል። ሁልጊዜ የደላት መሳቅ ነው ሥራዋ ይልኛል ሰው ሁላ ታዲያ ከዚህ በላይ ምን አለ መታደል ሳቄ ሆኖ ይመላ ድሎት በላያቸው ቢኖርም ቤታቸው እረ ስንቶች አሉ ሳቄን አፈቃቸው ታዲያ መጽናኛዬን ሳቄን ማን ሰረቀኝ ድንገት ሳላስበው ከጎኔ የራቀኝ በሉ መልሱልኝ እሱ ነው የቀረኝ። ብዙ ጊዜ ገጣሚዎች የተሰማቸውን ነው በግጥማቸው የሚገልጹት። ምናልባትም አሁን ባለው የኢትዮጵያ ሁኔታ ላይ የገጠምሽው ነገር አለ? በጣም ብዙ። ስለ ሀገር ጉዳይ ላይ ባለ ነገር ላይ ይጽፋለሁ። አሁን ከሰሞኑ ደግሞ ሀገራችን ላይ ያለው ትንሽ ሰላም ያለመኖር ባልተረጋጋበት ሁኔታ የጻፍኳት ደግሞ አጣሪ ያለች ግጥም አለች። ፈራጅኛው ሆንን ስንፈጠር ሰው ነበርን፣ ሳናስበው ብሄር ሆንን ዛሬ በሱ ተላለቅን። ታዘብኩሽ ሀገሬ፣ ስንቱን አፍርተሻል። የእናቱ ድንጉርጉር ተመሰቃቅለሻል። አንቺ ሀገሬ ኢትዮጵያዬ ሆነሽ የምናውቅሽ የበዛልሽ መና፣ የተባረክሽ ሀገር የሰላም ደመና። ዛሬ ግን ያጠፍቶ ደመናው ከፍቶብሽ፣ የጥይት ሩምታ ይዘንባል ከደጅሽ። ምንድን ነው አምላክ ሆይ ዝምታህ በረታ። አላየሃት ይሆን ሀገሬ ተከፍታ? አልሰማኸው ይሆን የወገኔን ዋይታ? ኧረ ተው ፈጣሪ፣ ጎንበስ ብለህ እያት ኢትዮጵያ ላንድ አፍታ። እንባ እየተራጨን አድነን እያልን አምላክ ሆይ አምላክ ሆይ ብለን እየጮህን መታገስ ያቅተን፣ ፈራጅኛው ሆንን። ፍርድህን ሳትሰጠን ፍርድህን ወሰድን። በኢትዮጵያ ውስጥ ከበድ ያለ ድርቅ በገባና ረሃብም የሚያሰጋ መሆኑ በተገለጸ ጊዜ እዚህ ጀርመን የሚኖሩ ኢትዮጵያውያን የእርዳታ ገንዘብ ለማሰባሰብ ባዘጋጁት አንድ ቀን ለወገኔ በተሰኘው በዓል ላይ ከድርቁ እና ከእርዳታው ጋር የተያዘ ግጥም አቅርበሽ ነበረ። በዛ አጋጣሚ ላይ እኔም የግጥም ስራዬን አቅርብ ያለው። አንተ ሰው ወገኔ፣ አንተ ሰው ወገኔ ከተማ ያለኸው ጎተራችን ሞልቶ ለአንተም የተረፍ ነው በኛ አልነበረም ወይ ያንን ክፉ ጊዜ ተካፍለን ያለፍ ነው? አልነበርንም እንዴ ለእናንተ አጉራሻችሁ? በኛ አልነበረም ወይ ጠግቦ ማደራችሁ? ታዲያ ምን ነው ዛሬ ልጆቼ በረሃብ ሲቀጡ እያያችሁ፣ በውሃ ጥም ነድር ሲሞቱ ሰምታችሁ፣ ጆሮ ዳባ ልበስ ምን ነው ማለታችሁ? ግጥሞችሽ ምን ያህል ናቸው? ከሰላሳ በላይ ያሉ የሥነ ጽሁፍ ስራዎችም ተካተውበታል። በግጥም ግን ወደ ሀያ ስድስት የሚሆኑ ግጥሞች አሉ ራሴ ጋር ለህዝብም ያላደረስኳቸው። በጣም ብዙ ግጥሞች አሉ ማለት ነው። አንዳንድ ገጣሚዎች ለባለቤታቸው ይገጥማሉ፣ ለልጆቻቸው ይገጥማሉ። ለባለቤትሽ የገጠምሽው አለ? እስካሁን ለሱ አልገጠምኩም፣ ግን ያስፈልገዋል። ምክንያቱም ወደ ሰው ዘንድ እንዲደርስ በቃ እገዛው ሙሉ በነፃነት ወደ ሚዲያውም እንድወጣ ያው ፍላጎቱ እንዳለኝ ስለሚያቀሱም ምንም ያለ ምንም እንትን እገዛ ተደርጎልኝ ያው በሱ ነው ያስፈልጋል ግን ለጊዜው አልጻፍኩም በልጅነት ስለ አባት ስለ እናት ገጥም ነበረ ብለሽኛል ከዛ ጋር የተያያዘ ግጥም አለሽ አሁን ቅድም ከጠቀሽልን ከሀያ ስድስቱ ወይንም ከቅርብ ጊዜዎቹ ውስጥ ሁለት ግጥሞች አሁን አንቺ ካነሳሻቸው ርዕሶች ጋር አጠር አጠር ያሉ ግጥሞች ናቸው። አሁን እየጨረስኳቸው ነው ማለት ነው። ወደ ኢትዮጵያ ለመላክ ዝግጅት ላይ ነኝ። እነሱን ደግሞ በመጽሐፍ እና በሲዲ ነው ለማሳተም ያሰብኩት አሉ። እሱ ለአባቴም ያው ለቤተሰቦቼም የጻፍኩት ግጥም አለ። የተወሰኑ የቤተሰብ ግጥሞች አሉ። የልጅ የእናት እነሱ ግጥሞች አሁን በቅርብ እንግዲህ ከተሳካ የሚቀጥለው እጄ በሲዲ እና በመጽሐፍ እጨርሳቸዋለሁ የሚል ግምት አለኝ። እንግዲህ እግዚአብሔር ከፈቀደ እንግዳችን ሀና ወንድም ስሻ ያሰበችው እንዲሳካላት በመመኘት በአረብ ሀገራት ልዩ ልዩ በደሎች ስለሚደርሱባቸው ወገኖች ባቀረበችው በዚህ ግጥም የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ። አልቻልኩም ዝም ልል ሳዳምጥ ስሰማ፣ የወገኔ ሀዘን ልቤን እያደማ፣ እንዴት ዝም እላለሁ እያየው አልፋለሁ? በጸሎት ለእግዚአብሔር ሁሌም እነግራለሁ፣ ሌላ ምን እላለሁ በቀን በቀን መርዶ በቀን በቀን ለቅሶ ወገን በጥቀርሻ የማቅ ልብስ ለብሶ፣ በየምድረ በራው በሐይቅ ዳርቻ የኢትዮጵያ ልጆች ላለም መተረቻ በአውሮፓ አሜሪካ፣ በአፍሪካ ሀገር ሳይቀር በዚች ከንቱ ምድር በዚች ከንቱ ዓለም በአረባ ሀገርማ የበደል አውድማ የማየው ቢከብደኛ ኧረ ልቤ ደማ።